የዲደብሊው ዜና በመጀመሪያም ዋና ዋና ርዕሶቹ ትብብር ለኢትዮጵያ አንድነት በሚል መጠሪያ የተቀናጁት አምስት ተቃዋሚ የፖለቲካ ፓርቲዎች የኢትዮጵያ መንግስት፣ በሀገሪቱ ሰላምና መረጋጋት እንዲያሰፍን ጠየቁ። የፖለቲካ እስረኞች እንዲፈቱና በምርጫው በነጻነት እንዲሳተፉ የጠየቀው ትብብሩ ምርጫውን በነጻነት እንዲዘግቡ የመገናኛ ብዙኃን ነጻነት ሊረጋገጥ፣ የታሰሩ ጋዜጠኞችም ከሰባተኛው ሀገራዊ ምርጫ በፊት ሊፈቱ ይገባል ሲልም ጥሪ አቅርቧል ትብብሩ ከኤርትራ መሆኗ የተነገረ የአንዲት እናት የተቆረጡ እጆችን አውራ ጎዳና ላይ ማግኘቱን የጀርመን ፖሊስ አሳወቀ። ቦን በሚገኝ የተገን ጠያቂዎች ማቆያ ትኖር የነበረው ይች እናት የት እንዳለች እስከ ትናንት ድረስ እንደማያውቅ ፖሊስ ገልጿል። አንድ ገዳም ፊት ለፊት በልጅ ጋሪ ላይ የተገኘው የሶስት ወር ህፃን ልጇን መንግስት ወስዶ እየተንከባከበው ነው አባቱ እየተፈለገ ሲሆን የአይን ምስክሮች መረጃ እንዲሰጡ ፖሊስ ጥሪ አቅርበዋል። በሱዳን ጦርነት ጣልቃ በመግባት የምትጠረጠረው የተባበሩት አረብ ኤሚሬቶች በማህበራዊ መገናኛ ዘዴዎች የሚደርስባት ውርጅብኝ ተጠናክሮ ቀጥሏል። ሰዎች የፋይናንስና የመዝናኛ መናኸሪያ ወደምትባለው ወደ ዱባይ ከተማ እንዳይሄዱም ጥሪ እየተላለፈም ነው። ዜናው በዝርዝር ትብብር ለኢትዮጵያ አንድነት በሚል መጠሪያ የተቀናጁት አምስት የተቃዋሚ ፖለቲካ ፓርቲዎች የኢትዮጵያ መንግስት በሀገሪቱ ሰላምና መረጋጋት እንዲያሰፍን ጠየቁ። ኢህአፓ፣ መኢአድ፣ እናት፣ አዴፓና አግን የመሰረቱት ይኸው ቅንጅት የሀገሪቱ የፖለቲካ የስልጣን ሽግግር በሰላማዊና ህጋዊ መንገድ መደረግ አለበት ብሎ እንደሚያምንም አስታውቋል። የትብብሩ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ምርጫ ለይስሙላ ሳይሆን ለውጥ የሚያመጣ መሆን አለበት ሲሉም ለዶችቨለ በሰጡት አስተያየት አሳስበዋል። ከሰላምና ጸጥታ ባሻገር በየእስር ቤቱ ይገኛሉ ያላቸው የፖለቲካ እስረኞች እንዲፈቱና በምርጫውም በነጻነት እንዲሳተፉ ጠይቀዋል። አቶ ጌትነት ምርጫውን በነጻነት እንዲዘግቡ የመገናኛ ብዙኃን ነጻነት ሊረጋገጥ፣ የታሰሩ ጋዜጠኞችም ከሰባተኛው ሀገራዊ ምርጫ በፊት ሊፈቱ ይገባል ሲሉም ጥሪ አቅርበዋል። ሚዲያ ትልቅ ፓወር ነው። አሁን ድምፅ የምናሰማው በእናንተና ጥቂት ዩቱብ ላይ ባሉ ሰዎች ነው እንጂ በመንግስት ኦ እንዲሆኑት የግል ሚዲያው በሙሉ ጋዜጠኞች እየታሰሩ ነው፣ እየተሳደዱ ነው። ስለዚህ ሚዲያው ነጻነት ይፈልጋል። የሚዲያው አካልም ጋዜጠኛው ነጻነት ይፈልጋል። ከእስር እንዲለቀቁ በዛ ምንኖተውታለን። በዚህ ሁኔታ የምርጫ የጊዜ ሰሌዳው በብሔራዊ ምርጫ ቦርድ ለህዝብ ይፋ ከመደረጉ አስቀድሞ መንግስት ትብብሩ የጠየቃቸውን ጉዳዮች ተግባራዊ በማድረግ ለምርጫው ምቹ ሁኔታ እንዲፈጥርም አቶ ጌትነት አሳስበዋል። ከኤርትራ መሆኗ የተነገረ የአንዲት የሰላሳ ሁለት ዓመት እናት የተቆረጡ እጆችን አውራ ጎዳና ላይ ማግኘቱን የጀርመን ፖሊስ አሳወቀ። ፖሊስ ትናንት እንደተናገረው የተቆረጡት እጆቿ ከትናንት በስቲያ በጀርመን አውራ ጎዳና ላይ የተገኙትን የዚህችን እናት ማንነት ደርሶበታል። የት እንዳለች ግን እስከ ትናንት ድረስ አላወቀም። የተቆረጡ እጆቿ ኤ 45 በተባለው የጀርመን አውራ ጎዳና ላይ የተገኙት የ32 ዓመቷ ኤርትራዊት በደቡብ ምዕራብ ጀርመን ቦን ከተማ በሚገኝ የተገን ጥያቄዎች ማቆያ ማዕከል ከሶስት ወር ህፃን ልጇ ጋር የተመዘገበች መሆኑን ፖሊስና አቃቤ ሕግ ማስታወቃቸውን የጀርመን ዜና አገልግሎት ዲፒኤ ዘግቧል። ህፃኑ ልጇም ሁድለት ምዕራብ ጀርመን ቫልድሶልምስ በተባለ ከተማ ውስጥ ባለ አንድ ገዳም ፊት ለፊት በህፃን ጋሪ ላይ መገኘቱንና በአሁኑ ጊዜም መንግስት እየተንከባከበው መሆኑ ተገልጿል። ህፃኑ በብርድ ልብስ ተጠቅልሎ በተገኘበት ጋሪ ውስጥ ስሙና እድሜው እንዲሁም የእናቲቱ ስም በወረቀቶች ላይ ተጽፈው መገኘታቸውም ተገልጿል። ሆኖም ህፃኑ እንዴት ገዳሙ ፊት ለፊት እንደተጣለ ምርመራ እየተካሄደ ነው። በአሁኑ ጊዜ ፖሊስ የልጁን አባት እየፈለገ ነው። ፖሊስና አቃቤ ህግ እንደተናገሩት እስከ ትናንት ድረስ እናትየዋን ለማግኘት በተካሄደው ፍለጋ ምንም አልተገኘም። የእናትየዋ የተቆረጡ እጆች ከተገኙ በኋላ የግድያ ምርመራ ተጀምሯል። ሁለቱ የተቆረጡ እጆች የተገኙትም በአንድ አሽከርካሪ ጥቆማ ነው። በጥቆማው መሰረት ፖሊስ የተቆረጡትን እጆች ምስራቅ ኮሎኝ በምትገኘው በኦልፕ ከተማ አቅራቢያ ነው ያገኛቸው። ባለስልጣናት ምናልባት አጠራጣሪ ነገር ያዩ የአይን ምስክሮች ካሉ መረጃ እንዲሰጡ ጥሪ አቅርበዋል። ይህ ዶች ቬለ ዲደብሊው ነው። በሱዳን ጦርነት ጣልቃ በመግባት የምትጠረጠረው የተባበሩት አረብ ኤሚሬቶች በማህበራዊ መገናኛ ዘዴዎች የሚደርስባት ውርጅብኝ ተጠናክሮ ቀጥሏል። ሰዎች የፋይናንስና የመዝናኛ መናኸሪያ ወደምትባለው ወደ ዱባይ ከተማ እንዳይሄዱም ጥሪ እየተላለፈም ነው። የዳርፉር ዋና ከተማ ኤልፋሺር በፈጥኖ ደራሽ ኃይል በመጻሩ አርሴፍ እጅ ውስጥ ከገባች በኋላ በከተማይቱ የሚፈጸሙ የጅምላ ግድያዎች መዘገባቸው ሲጀመር በማህበራዊ መገናኛ ዘዴዎች የተባበሩት አረብ ኤሚሬቶች የዘር ማጥፋትን በገንዘብ በመደገፍና ሱዳናውያንን በመግደል ትኮነናለች። የአካባቢ ጥበቃ ተሟጋቿ ግሬታ ቷንበርግ ገጽታዋን ለማደስ በምትሞክረው በአቡዳቢ ላይ የተጀመረውን መሰል ዘመቻ ተቀላቅላለች። አሬሴፍ ኤልፋሽርን ከያዘ በኋላ የጅምላ ግድያ፣ አስገድዶ መድፈርና ሌሎች ወንጀሎች እየተፈጸሙ መሆኑን የሚያሳዩ ዘገባዎች ከወጡ በኋላ የተጀመረው ዘመቻ የሀገሪቱን ገጽታ ሊያበላሽ ይችላል የሚል ግምት ተሰጥቶታል። በሱዳን መንግስት በተባበሩት መንግስታት ድርጅት ባለሙያዎችና ባዓለም አቀፍ ድርጅቶች ፈጥኖ ደራሹን ኃይል በመደገፍ የምትከሰሰው አቡዳቢ ግን ክሱን ታስተባብላለች። የጀርመን መንግስት የጀርመን ጦር በሀገሪቱ የአየር ክልል የሚንቀሳቀሱ ፈቃድ የሌላቸው ድሮኖች ላይ እርምጃ እንዲወሰድባቸው የወጣውን ሕግ ደገፈ። ይህም ድሮኖቹን ተኩሶ መጣልንም ይጨምራል። የጀርመን የሀገር ውስጥ ጉዳይ ሚኒስትር አሌክሳንደር ዶብሪንት እንዳሉት በአዲሱ የጀርመን ህግ የጦር ኃይሉ ድሮኖቹን መውጋት፣ ማሰናከልና ተኩሶ መጣልም ይችላል። በቅርቡ ጀርመንና ሌሎች የአውሮፓ ሀገራት ውስጥ ገብተው የተገኙ ድሮኖች የሩሲያ እንደሆኑ ይገመታል። እንደ ጀርመን ሁሉ ሌሎች መንግስታትም መከላከያቸውን እያጠናከሩ ነው። ጀርመን ከዚህ ሌላ በቅርቡ የድሮኖችን ጥቃት ለመከላከል የፖሊስ ኃይሏን አጠናክራለች። የጀርመን መራሄ መንግስት ፍሬድሪክ ሜርስ ድሮኖቹ የሩሲያው ፕሬዝዳንት ቭላድሚር ፑቲን ሊያስፈራሩን የሚያደርጉት ጥረት ናቸው ሲሉ በጥቅምት ወር ተናግረው ነበረ። የፖላንድ የውጭ ጉዳይ ሚኒስትር በአሁኑ ጊዜ በስራ ላይ ያለው የመጨረሻው የሩሲያ ቆንስላ ጽህፈት ቤት እንዲዘጋ ትዕዛዝ እንደሚያስተላልፉ አሳወቁ። ሚኒስትሩ ራዴክ ሲኮርኪስ ግዳንስክ የሚገኘው የሩሲያ ቆንስላ ይዘጋል ያሉት ለሩሲያ ይሰልላሉ የተባሉ ሁለት የዩክሬን ዜጎች ፖላንድ የሚገኝ አንድ የባቡር ሐዲድን በማፈንዳት ከተጠረጠሩ በኋላ ነው። ሲኮርስኪ ሩሲያ በፖላንድ ላይ የጥላቻ እርምጃዎችን ካላቆመች በፖላንድ የሩሲያ ዲፕሎማሲያዊና የቆንስላ አገልግሎት እንደሚቀንስ በተደጋጋሚ ሲያስጠነቀቁ ቆይተዋል። ሞስኮም በምላሹ በሩሲያ የፖላንድን ዲፕሎማሲያዊና የቆንስላ ጽህፈት ቤቶችን እንደምትቀንስ የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሆራቫን ጠቅሶ የዜና አገልግሎቱ አስታውቋል። የሩሲያ ፕሬዝዳንት የቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ድርጊቱን ኮንነዋል። ፔስኮቭ ሀገራቸው ከሩሲያ ጋር የነበራትን ግንኙነት ማቀዝቀዟን አስታውሰው ጽሕፈት ቤቶቹ እንዲዘጉ መደረጉን አሳዛኝ ብለዋል። ከፖላንድ ጋር ያለን ግንኙነት ሙሉ በሙሉ እጅግ እያሽቆለቆለ ሄዷል። የማሽቆልቆሉ ምክንያት ምናልባትም የፖላንድ ባለስልጣናት ማናቸውንም የቆንስላንም ሆነ የዲፕሎማሲ አገልግሎትን ወደ ዜሮ ለመቀነስ ያላቸው ፍላጎት ማሳያ ነው። በዚህ ጉዳይ ላይ ሰው ማዘኑን ብቻ ነው ሊገልጽ የሚችለው። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ ባለፈው ሳምንት መጨረሻ የፖላንድ ዋና ከተማ ዋርሶን ከዩክሬን ድንበር ጋር በሚያገናኘው የባቡር መሰመር ላይ የደረሰውን ፍንዳታ አውግዘዋል። ባለፈው ማክሰኞ ቱስክ ሁለቱ ተጠርጣሪዎች ከሩሲያ የደህንነት ሰራተኞች ጋር ተባብረው ይሰሩ እንደነበረ ለሀገሪቱ ምክር ቤት ተናግረዋል። የሰዎቹ ማንነት ቢታወቅም ጉዳዩ በምርመራ ላይ ስለሆነ ስማቸው ግን ይፋ እንደማይሆን አሳውቀዋል። ሰዎቹ ከፖላንድ ወጥተው ወደ ቤላሩስ መግባታቸው መሆናቸውንም ገልጸዋል። ይህ ዶችቨለ ዲደብሊው ነው። ከዶቸቨለ ዜናውን ለማብቃት እንሆ። ዋና ዋና ርዕሶቹ ትብብር ለኢትዮጵያ አንድነት በሚል መጠሪያ የተቀናጁት አምስት የተቃዋሚ የፖለቲካ ፓርቲዎች የኢትዮጵያ መንግስት በሀገሪቱ ሰላምና መረጋጋት እንዲያሰፍን ጠየቁ። የፖለቲካ እስረኞች እንዲፈቱና በምርጫው በነጻነት እንዲሳተፉ የጠየቀው ትብብሩ ምርጫውን በነጻነት እንዲዘግቡ የመገናኛ ብዙሀን ነጻነት ሊረጋገጥ፣ የታሰሩ ጋዜጠኞችም ከሰባተኛው ሀገራዊ ምርጫ በፊት ሊፈቱ ይገባል ሲልም ጥሪያ አቅርበዋል። ከኤርትራ መሆኗ የተነገረ የአንዲት እናት የተቆረጡ እጆችን አውራ ጎዳና ላይ ማግኘቱን የጀርመን ፖሊስ አሳወቀ። ቦን በሚገኝ የተገን ጠያቂዎች ማቆያ ትኖር የነበረው ይህች እናት የት እንዳለች እስከ ትናንት ድረስ እንደማያውቅ ፖሊስ ገልጿል። አንድ ገዳም ፊት ለፊት በልጅ ጋሪ ላይ የተገኘው የሶስት ወር ሕፃን ልጇን መንግስት ወስዶ እየተንከባከበው ነው። አባቱ እየተፈለገ ሲሆን የአይን ምስክሮች መረጃ እንዲሰጡ ፖሊስ ጥሪ አቅርበዋል። በሱዳን ጦርነት ጣልቃ በመግባት የምትጠረጠረው የተባበሩት አረብ ኤሚሬቶች በማህበራዊ መገናኛ ዘዴዎች የሚደርስባት ውርጅብኝ ተጠናክሮ ቀጥሏል። ሰዎች የፋይናንስና የመዝናኛ መናኸሪያ ወደምትባለው ወደ ዱባይ ከተማ እንዳይሄዱ ጥሪ እየተላለፈም ነው። ዜናው በዚሁ አበቃ።